ምርጫውን ሲከታተልና ሲዘግብ የተነበተው ግርማይ ገብሩ ነው። ለዛሬ ደግሞ ይህን ዘግቧልናል። አረና መድረክን የወከሉት አቶ ገብሩ አስራት ትናንት በተካሄደው አገራዊ ምርጫ ድምጻቸውን አልሰጡም። አቶ ገብሩ እንደሚሉት የመራጮች ካርድ እየተሰጠ በነበረበት የጊዜ ሰሌዳ ውስጥ ጠይቄ የምርጫ ጣቢያው ካርድ ጨርሰናል፣ የለንም የሚል መልስ ሰጥተውኛል ብሏል። ግርማይ ገብሩ ይህንን የአቶ ገብሩ አስራት አቤቱታ መሰረት በማድረግ በመቀሌ ለ30 የምርጫ ጣቢያ አስተባባሪን የሆኑትን አቶ አባተ ወልደ ገብርኤልን ጠይቋል። እኚህ የምርጫ ጣቢያ አስተባባሪ በእርግጥ የምርጫ ካርድ እጥረት አጋጥሞን ነበር፣ ቢሆንም አቶ ገብሩ አስራት ሰው ልቀው እንደሆነ ነው እንጂ እንጃ እሳቸው መጥተው አልጠየቁኝም የሚል መልስ ሰጥተውታል። አቶ ገብሩ አስራት በዘንድሮ ምርጫ ድምጽ እንዳልሰጡ ነው መረጃው የደረሰልናል። የዚህ ምክንያት ምን ይሆን? የዚህ ምክንያት እንግዲህ በአካባቢው ያለው የምርጫ አስተዳደር የፈጠረው ችግር ነው። ይኸውም ምንድነው እኔ እንግዲህ የካቲት አንድ ቀን ከሰዓት በኋላ ልክ ዘጠኝ ሰዓት ወደ ምርጫ ጽህፈት ቤቱ ሂጅ አለሁ የአካባቢ የምርጫ ጽህፈት ቤት እና ተመዝግቤ ካርድ ለመውሰድ ሄድኩና ካርድ አልቋል ተብሎ አልተሰጠኝም። እኔ ወደ መቀሌም የመጣሁት ለዚህ ስል ስለነበር ጊዜውም እያለፈብኝ ስለሄደ ተወካይ አድርጌ ሄድኩኝ። የወከልኩትም አቶ አንዶም ገብረ ስላሴን ነበር። አቶ እንደውም ሄደው ቢጠይቃቸው ካርድ የለንም ብለዋል። እስከ ቅርብ ጊዜ ድረስ በየቤቱ የምርጫ ካርድ እንደሚታደል ግን መረጃ አለኝ። በእጃችን አለ እንደ ፓርቲም እዚህ መቀሌ ውስጥ ማለት ነው። እኔ ግን በዚህ አግባብ ስለተከለከልኩ ለዚህ ነው በዚህ አካባቢ ተወዳዳሪ ያለሁም ለመምረጥ ያልቻልኩት። ካርድ የሚሰጥበት የጊዜ ገደብ ተጥሏል እና ከጊዜ ገደቡ በፊት ነው የመጡት። እሁድ የካቲት አንድ ገና ገደቡ አላለቀም ነበር። ስለዚህ ከገደቡ በፊት ነው የመጣሁት። የሄዱበት የምርጫ ጣቢያ ምንድን ነው የሚባለው? ጣቢያው እንዳባ አኔና ሙስ ቀበሌ ነው ወይ ቀጠና ተብሎ የሚታወቀው በድሮ አጠራር ቀበሌ 15 ይባላል። ድሮም ይሄ አካባቢ የኤሌክትሪክ ኃይል መስጫ አካባቢ ነበር። እዚህ አካባቢ ነው የሄድኩኝ። አሁን እንግዲህ በቀጥታ ወደ ምርጫ ጣቢያው በመሄድ የምርጫ አስፈጻሚዎችን ደግሞ ጠይቃለሁኝ፣ የሚሰጡኝን መልስ አቀርባለሁኝ። እርስዎ ማን ይባላሉ? የት ነው ያለነው? የስራ ድርሻዎትን እስኪንገሩ እኔ አስተባባሪ ነው። ስሜ አቶ ወልደ ገብርኤል ይባላል። የምርጫ ጣቢያው ምንድነው የሚባለው? ጣቢያ ዘስላስ የምርጫ ጣቢያ ዘስላስ። እንግዲህ አቶ ገብረ አስራት እዚህ ነበረ ድምጽ መስጠት የነበረባቸው እና ካርዱ በወቅቱ መጥቼ ካርድ አልተሰጠኝም። የጊዜ ገደቡ ሳይደርስ መጥቼ ካርድ የለም አልቆብናል ብለውኛል የምርጫ አስፈጻሚዎቹ ይላሉ። እኔ ከዚህ አልተለየሁም፣ አልሞጡኝም፣ አልጠየቁኝም። በቂ ካርድ ግን ነበራቸው መቋረጥ ያቋርጠን ነበር እሳቸው ግን አልመጡም። የጊዜ ገደቡ ከመድረሱ በፊት ካርድ አልቆባቸው ነበር። ትንሽ አቋርጦ ነበር። ለመቋረጡ የሆነ ሆነ እሳቸው አልጠየቁኝም። እኔ እኔ ያልተለየውም ከዚህ ግን አልመጡም፣ አልጠየቁ ነበረው እየመዘገቡ የሚሰጡት በጣም ነው የማመሰግነው። ሁለት ፀሐፊዎች አሉ፣ የሚያስተባብራቸው እኔ ነኝ። እኔ የሌለሁበት ቁልፍ አይከፈትም። እሳቸው አልጠየቁኝም። ሌላ ልቆው እንደሆነ አላውቅም። አምባሳደር ዶክተር አዲስ አለም ባለማ በመቀሌ ምርጫ ክልል የምርጫ ጣቢያ ዘሰላሰ መርጠው አሁን እየወጡ ነው። ምርጫው እንዴት ነበረ? እንደ መራጭ ምርጫው በጣም ማለት ልዩ ስሜት የሚሰማበት ሁኔታ ነው። ምክንያቱም ይህ ሁሉ ወጣት መሥዋዕትነት ከፍሎ ለዚህ ደረጃ ነው ያደረሰ እንግዲህ በተከታታይ ባለፉት ምርጫዎች በተገኘው ተመክሮ ይበልጥ እየተሻሻለ የመጣ ምርጫ ነው። አሁን እንዳየሁት በጣም በተረጋጋ መንገድ ሰው በጣም ከአስር ሰዓት ጀምሮ ቁጭ ያሉ እናቶች እና አባቶች፣ ወጣቶች የታዩበት አሁን ደግሞ በተረጋጋ መንገድ ድምጽ እየሰጠ ባለበት ነውና እዛ ስትሄድ ልዩ ስሜት ይሰማል ማለት ይሄን ነገር ለማምጣት ምን ያህል መስዋዕት እንደከፈለ የተሰውት ጓደኞችን ሳይቀሩ ነው ተዝሚል ምክንያቱም እኔ የመረጥኩበት በተወለድኩበት አካባቢ ስለሆነ እዛ ቁጭ ይችላል በህጻነታችን ብይ ስንጫወት ኳስም ስንጫወት የነበርን ጓዶች በኋላ ግን በየበረሃው ጥለናችን የነጣን ጓዶች ትዝ የሚሉበት ምንም ሁኔታ ያንን ስሜት ነው የፈጠረብኝ ዶክተር አዲስ አለም እንግዲህ ህዝቡ አመኔታ ሰጥቶ በዚህ ምርጫ ኢህአደግ ካሸነፈ ህዝቡ ከኢህአደግ ምንድን ነው የሚጠብቀው ህዝቡ ከኢህአደግ የሚጠብቀው ሰላሙን ማስቀጠል የዲሞክራሲ ስርዓቱን እንዲጎለበት ማድረግ ከዛ በላይ ደግሞ ልማቱን በፍጥነት እንዲረጋገጥ ማድረግ ነው። እንግዲህ ለዚህ የሚበጅ በአሁን ጊዜ ተዘጋጅተን ያለንበት ሁኔታ አለ ጂቲፒ አንድ የእድገትና የትራንስፎርሜሽን እቅድ አንድ አገባደን፣ ሁለተኛው ተዘጋጅቶ እያለቀ ነው። ህዝቡ በስፋት እንዲወያይበት ሀገር ውስጥም ከሀገር ውጭም ያለው ኢትዮጵያ በሁሉ እንዲወያይበት ይደረጋል። በሚቀጥሉት አምስት ዓመት ደግሞ ይህንን እቅድ ተግባራዊ ወደ ማድረግ እንሄዳለን፣ እንረባረባለን። በዚህ አምስት ዓመት ከፍተኛ ለውጥ እንዲመጣ ነው የሚጠበቀው። ኢንዱስትሪው እንዲጎሉበት ከግብርናው ደግሞ መሪነቱን መቀበል የሚያስችለው ሁኔታ የሚመቻችበት በከፍተኛ ደረጃ ደግሞ ድህነት የሚቀነስበት አሁን ካለው ደረጃ የሚቀነስበት ስርዓታችን ደግሞ የበለጠ የሚጠናከርበት ዲሞክራሲ ስርዓት የሚጠናከርበት መልካም አስተዳደር ችግሮች በተለይ መፍታት የምንችላቸው ችግሮች ሳይፈቱ እንዳይቀሩ በጥንቃቄ የምንፈታበት ሁኔታ ነው የምንፈጥረው እና በከፍተኛ ደረጃ መጠበቅ አለበት። እኛም ደግሞ በከፍተኛ ደረጃ የተሰጠን አደራ ግድ መወጣት ደግሞ መቻል Jermai Gabru ke Mak